በኢትዮጵያ በሰሜኑ የአገሪቱ ክፍል እየተካሄደ የሚገኘው ጦርነት ለብዙዎች ሞትና መፈናቀል ምክንያት እየሆነ በርካቶችንም ለተረጂነት እየዳረገ ይገኛል። በተለያዩ የአገሪቱ ክፍሎች የሚገኙ ዜጎችም የተቸገሩ ወገኖችን ለመደገፍ የሚያስችል የቁሳቁስና የገንዘብ ልገሳ እያደረጉ ይገኛሉ። በሐዋሳ ከተማ የሚገኙ ባለሀብቶች፣ ነጋዴዎችና የመንግስት ሰራተኞች በአይነትና በገንዘብ ከሰባ ሚሊየን ብር በላይ መለገሳቸውን በድጋፍ ማሰባሰቢያ መድረኩ ላይ የተገኙት የከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ካሷሩሳ ገልጸዋል። ልብስ፣ አጠቃላይ ለተፈናቀለ ወገን የሚሆን ከነዋሪ ዘጠኝ መቶ ኩንታል በላይ ተሰብስበዋል። ይሄንም አምስት መቶ አምሳ ኩንታል በላይ ተሰብስበዋል። በሶ እናቶቻችን አምሳ ዘጠኝ ኩንታል አዘጋጅተዋል። ሰል፣ ዘይት፣ ፓስታ፣ መኮሮኒ፣ ውሃ፣ ሳሙና የመሳሰሉ ነገሮችም በብዛት ነው የተዘጋጁት። በሬም ስልሳ ሁለት በሬ በላይ አዋጥቷል። የመንግስት ሰራተኞቻችን ከደሞዛቸው 35 ሚሊዮን በላይ አዋጣ። የንግዱ ማህበረሰብና የከተማ ነዋሪ በጋራ የሰበሰበው ገንዘብ በድምሩ እስከ 78 ሚሊዮን በላይ ከተማችን ህዝብ ሰብስቧል። የንግዱን ማህበረሰብ በመወከል ልገሳውን ያሰባሰበው የሐዋሳ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አቶ ሚልኪያስ ማዴበውን። ህብረተሰቡ ለድጋፉ ያሳየውን ተነሳሽነት እንዲህ ገልጸዋል። በዚህ አንድ ሳምንት ውስጥ ከነጋዴው ህብረተሰብ ጋር መገናኘት ችለናል። ወደ ውስጥ ወርደን ነጋዴው ህብረተሰብ ያለው ስሜት እጅግ ከባድ ነው። ከአገሬ በላይ ምንም ነገር የለም። ምንም ምንም። አሁን የስራ ሁኔታ ታውቃላችሁ፣ ቀዝቅዟል። ብዙ ነገር በጦርነቱ፣ በአንዳንድ ጉዳይ ግን ከአገሬ አይበልጥም። ሁሉም ነገር ለአገሬ በሚል በአንድ ሳምንት ውስጥ የሐዋሳ ከተማ ነጋዴ ተነስቶ ትላልቅ ትላልቅ ነገሮችን አድርጓል። ኢትዮጵያውያን አገራቸው ፈርሶባቸው እንደተቸገሩ ሰዎች እንዳንሆን በህብረት ልንቆም ይገባል ያሉት የሐዋሳ ከተማ አስተዳደር ምክትል ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በበኩላቸውም ለዚህም የከተማው አስተዳደርና ነዋሪው የጀመሩትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። እንደምታውቁት በዓለማችን ላይ በቀል ሀገራቸው ፈርሶባቸው በጣም የተቸገሩ ዜጎች አሉ። መክፈል ያለባቸውን ዋጋ ብለን ስላልከፈሉ በጥንቃቄ ስላልጠረዱ ሀገራቸውን ካፈረሱ በኋላ የተቸገሩ እዛ ደረጃ እስከምንደርስ መጠብቅ የለብን። ኢትዮጵያ በታሪክ እንደምንማረው ብዙ ዘገኞች አሉ። ስለዚህ ነጸለቹ አገራችንን ነፃ ሆና የቀጣይ ትውል እስክንድረስ እስከምናወርስ መክፈል ያለብን ሁሉ መክፈል ተገብናል። በአጠቃላይ ከሐዋሳ ከተማ የሚጠበቀብን ሁሉ ለማድረግ ዝግጅቱን ለዶቼቬሌ ዲደብሊው ዘገባ ሸዋንግዛው ወጋየሁ ሐዋሳም